ሰላም! ጤና ይስጥልን የተከበራችሁ አድማጮቻችን፣ ይህ ዓለም አቀፉ የአድቬንቲስት ሬዲዮ ነው። ዛሬ ደግሞ ሁል ጊዜ እንደምናደርገው በዚህ ክፍለ ጊዜያችን የተመራረጡትን ልዩ ልዩ የሚያጽናኑና የሚባርኩ መዝሙሮችን ይዘንላችሁ ቀርበናል። አድማጮቻችን ሁል ጊዜ ፕሮግራማችንን ስለምትከታተሉና ስለምትባረኩበት እጅግ አርገን እናመሰግናችኋለን። ዛሬ የተመረጡ መዝሙሮች እናመራለን። ዛሬ ይዤላችሁ የቀረብኩት ወንድማችን ዘማሪ ዮሴፍ ፍቃዱ ነው። ዮሴፍ ፍቃዱ ግሩም ግሩም የሆኑ እጅግ በጣም ልብን የሚያሞቁ እና ወደ እግዚአብሔር የሚያቀርቡ የተለያዩ መዝሙሮችን ዘምረዋል። ስለዚህ ዛሬ ደግሞ ባለን ጊዜ እሱ ከዘመራቸው ግሩም ድንቅ ከሆኑት መዝሙሮች ደግሞ ይዘንላችሁ እንቀርባለን። የመጀመሪያው የዮሴፍ መዝሙር ክብር ለእግዚአብሔር ክብር ለእግዚአብሔር ይሁን ለእኔ ስላደረገው እያለ የሚዘምረውን መዝሙር እናቀርብላችኋለን። በደሙ አድኖኛል፣ በኃይሉም ከፍ አድርጎኛል እያለ ይዘምራል። እንግዲህ ሁላችንም እንደምናውቀው በመጽሐፍ ቅዱሳችን፣ በጌታችን በኢየሱስ ክርስቶስ ደም በቀራንዮ ላይ በፈሰሰው ደሙ አማካኝነት ከኃጢአት ነስተን የሰማይ መንግሥት ወራሾች ሆነናል እና ይህንን መዝሙር ይህንን ትልቅ ደግሞ ስጦታ ስለሰጠን ስለ ጌታችን ኢየሱስ ክርስቶስ በማሰብ ክብር ለእግዚአብሔር ይሁን ለእኔ በደሙ ስላዳነኝ ክርስቶስ ኢየሱስ፣ ክብር ለእሱ ይሁን እያል እንድናዳምጥ እንጋብዛችኋለን። Just በደሙ አድኖኛል በኃይሉም ከፍ አድርጎኛል እያለ ወንድማችን ዮሴፍ የዘመረውን መዝሙር አድምጠናል። እንግዲህ አሁንም ደግሞ የወንድማችን ዮሴፍ ሁል ጊዜ እሸዋለሁ፣ ሁል ጊዜ እሸዋለሁ እያለ እግዚአብሔርን ሁል ጊዜ እንደሚሻ እና ወደ እሱ ለመቅረብ እጅግ በጣም እንደሚናፍቅ የሚዘምረውን መዝሙር እንጋብዛቸዋለን ወንድሞቼና እህቶቼ እንግዲህ በዚህ ጨለማና ተስፋ በሚያስቆርጥ ዓለም ውስጥ ሁል ጊዜ ጌታችንን እንድንሻ ወደ እሱ እንድንቀርብ እግዚአብሔር እንዲረዳን እያሰብን ይህንም ደግሞ መዝሙር እንድናዳምጥ እንጋብዛቸዋለን። Oh, Altyazı ደስ ይበለን ሐዘን ይራቅልን እያለ የሚዘምረው ወንድማችን ዮሴፍ ነው። ደስ ይበለን ደስ ይበለን እያለ ይዘምራል። ምክንያቱም ጌታ ኢየሱስ ክርስቶስ እኛን ሊያድን ወደዚህ ምድር መጥቷልና፣ ደስ ይበለን ደስ ይበለን እያለ ይዘምራል። በእውነት ከሁሉም በላይ ለሕይወታችን እጅግ በጣም የሚያስደስትና ሰላም የሚሰጠን የጌታችን ኢየሱስ ክርስቶስ እኛን ለማዳን ወደዚህ ጨለማ ወደ ሆነች ምድር መጦ ሕይወቱን መስጠቱ ነውና በዚህ ደስ ሊለን ይገባል በእውነት ይህንን መዝሙር ስንሰማ ሳለ ልባችን በደስታ እንዲሞላ ምኞታችንና ጸሎታችን ነው መዝሙሩን እንጋብዛቸዋለን ደስ ይበለን ደስ ይበለን እንዘምር በደስታ So we're በመቀጠል ወንድማችን ዮሴፍ ይዞልን የሚቀርበው መዝሙር ግሩም ሰላም ይላል። ግሩም ሰላም፣ ግሩም ሰላም፣ ግሩም ሰላም። እንግዲህ በክርስቶስ ኢየሱስ ካገኘነው ዘላለማዊ ደህንነት አንጻር ስንመለከተው ይህ ዓለም በሁከትና በጦርነት የተያዘ እና እጅግ ሰላም የሌለበት ቢሆንም ነገር ግን በክርስቶስ ኢየሱስ ስላለን ግሩም ሰላም እግዚአብሔር እንናመሰግን ያስፈልጋልና ና ይህንን ግሩም ሰላም ስለሰጠን እግዚአብሔር የተመሰገነ ይሁን። ይህንን መዝሙር ደግሞ ሰምተን ተመልሰን እንገናኛለን። በመንፈስ የጠልቆ ዋቡም ዛሬ ማታ ይሰማል። that's you ወንድማቾቻችን አሁን ደግሞ ዮሴፍ ይዞልን የሚቀርበው መዝሙር የእግዚአብሔር ስም የተከበረ ይሁን፣ የእግዚአብሔር ስም የተከበረ ይሁን። ይህንም መዝሙር እጅግ በጣም ነው የምወደውን። አድማጮቻችን የእግዚአብሔር ስም የእግዚአብሔር ስም የተከበረ ይሁን። በእውነት የዘላለማዊ አባታችን የእግዚአብሔር ስም የተከበረ ይሁን። ስሙን ክቡር ስሙን ከፍ ከፍና እናመስግ ነው። የእግዚአብሔር ስም የተከበረ ይሁን በሚለው በዚህ መዝሙር እንግዲህ የዛሬውን የመዝሙር ምርጫ ክፍለ ጊዜያችንን እናጠናቀቃለን። እንግዲህ አድማጮቻችን የመዝሙር ምርጫ ካላችሁ በመልእክት ሳጥን ቁጥራችን 145 በስልክ ቁጥራችን 0910 82 81 82 ላይ ብደውሉልን መዝሙሮቻችሁን የመረጣችሁትን መዝሙሮች እናስተናግዳችሁ ዝግጁ ነን። እንግዲህ በመጨረሻ የእግዚአብሔር ስም የተከበረ ይሁን በሚለው በዮሴፍ ፍቃዱ መዝሙር ፕሮግራማችን እናጠቃላለን። በሚቀጥለው ሳምንት ሌሎች ደግሞ ጣም ዜማዎችን መዝሙሮችን ይዘን እስከምንቀርብ ድረስ እግዚአብሔር ጸጋ ከሁላችሁ ጋር ይሁን። ደህና ሁኑ። Some